ሰላም ቀን አስጥልን። አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ዜና መሰናዶ ጀምሯል። ለምሽቱ ከያዝናቸው ናቸው ጥንቅሮች መካከል ጥቂቶቹን እናስታውቃችሁ። ኢትዮጵያ ውስጥ እና አፍሪካን ውስጥ ምንድን ነው በጣም ታላቅ በጣም ከባድ ነው የሚባለው? ለታካሚዎች ና ለታመሙት ሰዎች እና እነሱ አንደኛ ያሉ ብዙ ታካሚዎች ሆስፒታል ገብተው መድኃኒት አፎርድ ማድረግ አይችሉም እና ዲስቻርጅ ይደረጋሉ ከሁሉም ደግሞ ህጻናቶች በካንሰር የተጎዱ በጣም ይጎዳሉ። ኪሞቴራፒ ኤክስፔንሲቭ ስለሆነ በምሽቱ በገባሬ ሰናይ እንቅስቃሴ ላይ የተመሰረተ ወይም ደግሞ እዛ ላይ ስለሚሰራ አንድ ተቋም እናስተዋውቃቸዋለን። አብይ ጉዳያችን እዛ ላይ ያተኩራል። ሌሎች የኢትዮጵያን የትራንስፖርት ጉዳይ እንዲሁም ደግሞ የተለያዩ ዘገባዎችና ጥንቅሮችን ይዘን ወደ እናንተ የመጣ ነው። ኤደን ገረመው መሰናደውን በመምራት ብርሃን ኃይሉ ስርጭቱን ከስቱዲዮ በማቀናበር አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ቀድመን የምናልፈው መግቢያችን ላይ ወዳስተዋወቅ ነው ድርጅትና ዘገባ ነው። ቢላቪድ ሚሽን ወይም ደግሞ የተወደደ ተልዕኮ ይሰኛል። በዶክተር ቢኒያም ሁንዲቶን ሀብታሙ ስዩም አነጋግሯቸዋል። ይህ ተቋም የተለያዩ ወጣቶችንና እንዲሁም ደግሞ በጤና ስራ ላይ የተሰማሩ በጎ ፈቃደኞችን በማስተባበር ወደ ኢትዮጵያ የተለያዩ ድጋፎችና እርዳታዎችን ያደርጋል። በቀጥታ የምናልፈው ወደ ዘገባው ነው። ኢትዮጵያውያንን በጤና አገልግሎት ረገድ ለማገዝ በወጣት በጎ ፈቃደኞች ከተመሠረቱት ተቋማት መካከል አንዱ ቢላቭድ ሚሽን ወይንም የተወደደ ተልዕኮ ነው። የዛሬ ሶስት ዓመት ገደማ በአሜሪካን ሀገር ተመዝግቦ ስራ የጀመረው ተቋም አጋር መስራች ከሆኑት መካከል አንዱ የሆነው ዶክተር ቢንያም ሁንዲቶ ኢትዮጵያ ውስጥ ከሚሰሩ የሕክምና ባለሙያዎችና ተማሪዎች ጋር የተደረገ የሀሳብ ልውውጥ ተቋሙን ለመመስረት ምክንያት መሆኑን ያወሳል። እና የጀመርንበት ምክንያት መጀመሪያ ኢትዮጵያ ያሉትን ሐኪሞችና ነርሶችን ሶሻል ወርከሮችን ኢንተርቪው ያደረግ ናቸው ኢትዮጵያ ውስጥ እና አፍሪካን ውስጥ ምንድን ነው በጣም ታላቅ በጣም ከባድ ነው የሚባለው ለታካሚዎችና ለታመሙት ሰዎች እና እነሱ አንደኛ ያሉ ብዙ ታካሚዎች ሆስፒታል ገብተው መድኃኒት አፎርድ ማድረግ አይችሉም እና ዲስቻርጅ ይደረጋሉ። ከሁሉም ደግሞ ህጻናቶች በካንሰር የተጎዱ በጣም ይጎዳሉ ኪሞቴራፒ ኤክስፔንሲቭ ስለሆነ ናይን በተነሳኛ እዚ ያለን ወጣቶች ሐኪሞች ዶክተሮች እዚ ሜካስት ያለን ኦርጋናይዜሽን ስታብሊሽ አድረግን። ዶክተር ቢንያም ቢላቭድ ሚሽን ከተመሰረተ በኋላ ኢትዮጵያ ውስጥ ከሚገኙ ጥቁር አንበሳ ሆስፒታልን ኢትዮሄል ዛሊያንስን አሊያንስን ከመሰሉ የህዝብ ጤና ተቋማት ጋር ሲሰራ መሰንበቱን ነግሩናል። ሲሰጣቸው የቆዩ አገልግሎቶችን አድማ ስምንድ ያስረዳል። ከጀመረን አሁን ብዙ ለውጥ አግኝተናል። ኢትዮጵያ ውስጥ ብዙ ህጻናቶችን በመርዳት እነዚህ ህጻናቶች ወደ ቤታቸው መመለስ ይችላሉ። ኢንሾርት አማነ ታይም ደግሞ ወላጅም ደግሞ የወላጅ ጭንቀት ቀንሰዋል። ወላጅ ለዛ ህፃ የሚያወጣውን ወጪ ለሌሎቹ ለጤናማ ለሆኑ ህፃናቶች እያወጣ ቤቱ ቤተሰቡ ራሱ ከፖቨርቲ ላይ ነጻ መውጣት ይችላል እና ፖቨርቲን አድረስ ማድረግ እንችላል። በመድኃኒት እርዳታ የኛ ደረጃውን በአገር ነው፣ ግን የኛ ሚሽን በአጉራት በአፍሪካን በዴቨሎፒንግ ታዳጊ ሀገሮች ነው የኛ ጎል ቪዥናችን እና ኢትዮጵያ ውስጥ አሁን በምንሰራበት ስራ ከአዲስ አበባ ብቻ አይደለም፣ ከተለያዩ ክፍለ ሀገር ይመጣሉ። የተፈናቀሉ ሰዎች ከሆን ኦፍ አፍሪካ ከሄድ ከተለያዩ ቦታ ይመጣሉ። እነዚህ እና ገንዘብ ስለሌላቸው ወደ እኛ ነው የሚመጡት። እኛ ደግሞ በኪሞቴራፒ በአንታባሪክስ በተለያዩ ነገሮች ህጻናቶች ብቻ ሳይሆን አንዳንድ ጊዜ ደግሞ እናቶች ይመጣሉ፣ በጡት ካንሰር የተያዙ እነሱንም ደግሞ እንረዳቸዋለን። ቢላቭድ ሚሽን ከሚሰራቸው ስራዎች ጋር በተገናኘ የዓላማ ተጋሪዎቹን ለማብዛት አሜሪካ ውስጥ ከሚገኙ የከፍተኛ ትምህርት ተማሪዎች ጋር ለመስራት በጥረት ላይ ይገኛል በቅርቡ በዩኒቨርሲቲ ኦፍ ሜሪላንድ በነበረው የባህል መድረክ ላይ በመገኘት ከተማሪዎች ጋር ልምድ ለመለዋወጥ ሞክሯል አይተን የመጀመሪያ ሀሳባችን እንዴት ነው አብዛኛው ሀበሻ የሚገናኝበት ቦታ እና የኢትዮጵያም ደግሞ ባህልና ካልቸር ሰለብሬት የሚደረገበት የሚከበርበት ቦታ ፈልገን ነበር እና በመጀመሪያ ሀሳብ የመጣው ይሄ ስብሰባ ነው። በዚህ ቦታ የሀበሻ የኢትዮጵያ ብቻ ሳይሆን የኤርትራ፣ የአፍሪካም ራሱ ካልቸር የሚከበርበትና ደምቆ የሚታይበት ነው። ፈረንጆችም ጥቁሮችም ሁሉም ከሁሉም ሁሉም ሀገር መጥተው ያዩና የኢትዮጵያን ካልቸር ሰለብሬት የሚያደርጉበት እሱን ካወቅን በኋላ ኮንታክት አድርገን እዚህ መተን ከነሱ ጋር ጆይን አድርገን እንደዚህ ከነሱ ጋር ኮላቦሬት ማድረግ ጀመረ። ዶክተር ቢኒያም በተመሰረተ ጥቂት ዓመታት ውስጥ የበርካታ ሰዎችን ህይወት በበጎ መቀየሩ የሚነገርለት ተቋም የመጪ ዘመን ህልም ከአሁኑ በተሻለ ስምሪትና ብቃት ለተጨማሪ ሰዎች መድረስ እንደሆነ ይናገራል። የእኛ ቪዥን ታዳጊ ሀገሮች ነው። እና ታዳጊ ሀገሮች በድህነት ያሉት ከድህነታቸው የሚወጡት ያሉት ህዝብ ጤናማ ሲሆን፣ ጤናማ የሚሆነው ደግሞ ሰው የሚያስፈልገውን መድኃኒት የሚያስፈልገውን ነገር በታመመበት ጊዜ ሲያገኘው፣ የእኛ ቪዥን ያንን ማቅረብ ነው። ቢላቭድ ሚሽን የተወደደ ተልእኮ ተቋም ውስጥ ተሳታፊ የሆኑ ወጣት ባለሙያዎች አገልግሎቶችን የሚሰጡት በበጎ ፈቃደኝነት ካለምንም ክፍያ ሲሆን ለሚያከናውኗቸው ስራዎች የሚሆኑ ግብዓቶችን ለማሟላት ከለጋሾች እርዳታ በተጨማሪ የተለያዩ የገቢ ማሰባሰቢያ ዝግጅቶችን በተለያዩ የዩናይትድ ስቴትስ ከተሞች ሲያከናውኑ መቆየታቸውንም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ከአሜሪካ አሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤ መሰናዶ ይቀጥላል። አሁን ደግሞ የምናልፈው ወደ ኢትዮጵያ የትራንስፖርት ችግር ነው። በትግራይ ክልል ተጀምሮ ወደ አማራና አፋር ክልል የተስፋፋውን የሰሜን ኢትዮጵያ ጦርነት ከመጀመሩ ቀደም ብሎም ሆነ ከጦርነቱ በኋላ በሀገር ውስጥ የሚደረጉ የየብስ እንቅስቃሴዎች የጸጥታ ችግር ምክንያት መታጎላቸውን በተለያየ ጊዜና ከተለያዩ የሀገሪቱ አካባቢዎች አስተያየት የሚሰጡ ነዋሪዎች ሲናገሩ ቆይቷል። ወደ አንዳንድ አካባቢዎች በተሽከርካሪዎች መንቀሳቀስ አዳ ተደጋጋች በመሆኑም ሰዎች የአየር ትራንስፖርት ለመጠቀም እንደሚገደዱ ይናገራሉ። ለመሆኑ በአሁኑ ወቅት ያለው የሀገር አቋራጭ የሕዝብ ትራንስፖርት አገልግሎት ምን ይመስላል? ደረጀ ደስታ ዘገባ አለው። በትግራይ ክልል የተጀመረውና በኋላም ወደ አማራና አፋር ክልል የተስፋፋው የሰሜን ኢትዮጵያ ጦርነት ከመጀመሩ ቀደም ብሎም ሆነ ከጦርነቱ በኋላ አገር ውስጥ የሚደረጉ የየብስ እንቅስቃሴዎች በጸጥታ ችግር ምክንያት መታጎላቸውን በተለያየ ጊዜና ከተለያዩ የአገሪቱ አካባቢዎች አስተያየት የሚሰጡ ነዋሪዎች ሲናገሩ ቆይተዋል። ወደ አንዳንድ አካባቢዎች በተሽከርካሪ መንቀሳቀስ በማዳገቱም ሰዎች የአየር ትራንስፖርት ለመጠቀም እንደሚገደዱ ይናገራሉ። በመሆኑ በአሁኑ ወቅት ያለው የአገር አቋራጭ የህዝብ ትራንስፖርት አገልግሎት ምን ይመስላል? ለዚህና ለሌሎች ጥያቄዎች ምላሽ ለማግኘት የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት አቶ ብርሃኔ ዘሩን አነጋግሬያቸዋለሁ። የማህበሩ ተሽከርካሪዎች አገልግሎት የሚሰጡት ወደ የትኛው የአገሪቱ አካባቢዎች እንደሆነ ተጠይቀው ከሚያብራሩበት ይጀምራሉ። አንዳንድ የጸጥታ ችግር የነበረባቸው ቦታዎች ላይ የማንሄድበት ነበር። አሁን ግን በዚህ በኦሮሚያ በወለጋ ሳይድ የተንቀሳቀስ ነው ከአዲስ አበባ ተነስቶ ወዴት ድረስ መሄድ ይችላል በእያንዳንዱ አቅጣጫ ወደ ወለጋ ይሄዳል እስከ የት ድረስ ወለጋ ማለት እስከ ጊምቢ ድረስ ያልፋል ሁሉም ጋር ያጠቃል አሁን ባለው ሁኔታ አማራ ክልል በተወሰኑ የጸጥታ ችግር የነበረባቸው ነበር ያም ሆኖ ግን በተቻለ መጠን አማራ ክልልም መኪኖች እየሄዱ ነው የማይሄዱባቸው አካባቢዎች አሉ አሁን ላይ የለም ጠቅላላ ወደ የትኛውም አካባቢ ይንቀሳቀሳሉ እንግዲህ የጸጥታው ነገር ኦኔ እንደወፍ አደለ። አንዳንድ የጸጥታ ችግሮች ሲኖሩ ፎር ሴፍቲ ይቆማል እንጂ አሁን ባለ ሁኔታ ሁሉም ጋር እየሄድን ነው። የዚህ ደሴ በርም ሰሞኑን በዚህ በአላማጣ ጉዳይ ላይ ትንሽ መስተጓጎል አድርጎ ነበር አንድ ሁለት ቀን። ከዛ በኋላ ግን ያው አሁን ተስተካክሎ እስከ መቀሌ ድረስ እየተሄደ ነው። ደሴ ዙሪያ ያሉትም ከዚህ ከአዲስ አበባ ተነስተን እየሄድን ነው። አውቶቡሶች ናቸው የሚሄዱት። አገር አቋራ በየቀኑ ነው የሚሄዱት። አዎ፣ በስኬጅ ሩላቸው መሰረት በየቀኑ እየወጡ ነው። አሁን ለምሳሌ በዚህ በደሴ መስመር ያው በዓልን አስመልክቶ በርካታ የህብረተሰባት በዓሉን ከቤተሰቡ ጋር ለማሳለፍ እየሄደ ነው። በርከት ያሉ ተሽከርካሪዎች ደግሞ በትርፍ ጉዞ እየመደብን እየሄዱ ነው። አሁን መቀሌ ራሱ በዛሬው ቀን እንኳን ወደ አንድ ስድስት መኪና ሄዷል። ከወትሮው የተለየ ነገር አለው የእንቅስቃሴው መጠን እና አሁን በዓል ስለሆነ ትንሽ እንቅስቃሴው ጨመር ብሏል። በአዘቦት ቀን ምን ያህል ነው የሚሄደው? በቀን ለምሳሌ ወደ መቀሌ መቀሌ በአዘቦት ቀን አንድ ነው። ወደ ጎንደር ሲሄዳል፣ ከዚህ ከአዲስ አበባ ጎንደር አለ። አዲስ አበባ ጎጃም ግን እየሄደ ነው። ባህር ዳርም እየሄዳል። ከአዲስ አበባ ጎጃም ውስጥ እስከ ባህር ዳር ነው ወይስ ከባህር ዳር አልፎም ይሄዳል? ለዳንግላ ማርቆስ ምናምን እየሄደ በቀን አንድ ብቻ ነው የምንሄዱት። በየቀኑ በአንድ ቀን ነው የሚገቡት ወይስ በስኬጅ ሩሉ መሰረት? አሁን ለረጅም ጊዜ ጎጃም መስመር ተዘግቶ አልነበረም። አሁን ግን ያው ፍታ ሁኔታ በከፊል አስተማማኝ እየሆነ ይመስላል። ስለዚህ ህብረተሰቡ ደግሞ መጓጓዝ አለበት። ያንን እያደረግን ነው። ያው ኦኔንዶፍም ቢሆን ዛሬ ሄደ፣ ነገ ደግሞ ጸጥታው ትንሽ ካስቸገረ እሱን አዘጌተ ደግሞ አንድ ቀን ሁለት ቀን አልፈ ደግሞ አገልግሎት መስጠትን ትቀጥላል። በዚህ ውስጥ ምን ያህል ፈቃደኞች ናቸው የህዝብ ትራንስፖርት አገልግሎት ሰጪዎች? የሚከፍሉትስ ዋጋ ምን ያህል ነው? እስካሁን እስ የከፈሉት ዋጋ ምንድን ነው? ያው እንደ ነጋዴ ነው የምታስበ ዞሮ ዞሮ፣ አንዳንዴ ጸጥታ በሌለባቸው ክልሎች ላይ ያው ትንሽ መከራከር ጉዳይ ይኖራል። ግን መንግስት አንዳንዴ እጀባም የፓትሮሊንግ ስራም ስለሚሰራ እንሄዳለን። ሹፌሮች አንዳንድ ጊዜ ያው ከፍራቻ የተነሳ እንሄድም ላይ የሚሉ ግን በከፊል ነው እሱ። ግን አሁን የተቀረፈ ሹፌሮች ወይም የትራንስፖርት ድርጅቶች ይገደዳሉ እንዲሄዱ ወይስ በምርጫቸው ነው የሚሄዱ? እኛ በጋራ ሆኖ በሚወጣ ስኬጅሩል አለ፣ የጋራ የትምሪት የሚወጣ ለማህበራት በጋራ ሆነን የምናወጣው ማለት ነው። በዛ ስምሪት መሰረት ተሽከርካሪዎቻቸውን መድበው ስራውን ይሰራሉ። ግዴታ የሚባል ነገር የለም። ያው ግድ የሚኖረው በሀገር ላይ የሚመጣ አንዳንድ የጸጥታ ነገሮች ካሉ እና የዚህ የሪሻፍሊንግ የሰራዊት ማጓጓዝ ነገር ሲኖር ያው ግዴታ ስለሆነ ያን ጊዜ በግዴታ እንሰራለን። ካለው ፍላጎት አንጻር፣ ከህዝብ ፍላጎት አንጻር ማለት ነው፣ ምን ያህል በቂ የትራንስፖርት አቅርቦት አለ? አገር አቋራጭ አውቶቡሶችን በሚመለከት ነው መጠይቆት። አሁን ባለው ሲትዌሽን ነው ወይስ ኢንጀነራል ይባላል በጠቅላላውም አሁን ባለውም ሁኔታ ሁለቱንም ለይተው ቢነግሩኝ ደስ ይለኛል። ያው የእኛ ፖፕሌሽን ግሮዝ ያው እንደምታየው ከፍ እያለ ነው። ፍልሰቱ አዲስ አበባ ላይ በጣም በርካታ ነው። አሁን ባለው ሲትዌሽን አዲስ አበባን ጨምሮ ትራንስፖርት አቅርቦቱ ካለን የተሽከርካሪ ብዛትና ከዲማንዱ ጋር ተመጣጣኝ አይደለም። በፊት ከነበረው ቀንሷል ቁጥሩ የተሽከርካሪው አቅርቦት። አዎ በፊት ይገባ ነበር። አሁን ግን አደረጃጀታችንም ድሮ የነበረው በማህበራት አደረጃጀት ነበር ለረጅም ጊዜ። አሁን መንግስት አደረጃጀቱን እድገት የሚመጥን እና ተወዳዳሪ ለመሆን በሚል በንግድ ሕጉ ብቻ እንድንደራጅ አድርጎ ወደ ስራ እየገባንበት ያለ ሁኔታ ነው። ፍሬት ትራንስፖርቱ ኦልሞስት ሁሉም ወደ ንግድ አደረጃጀት ወደ አክሲዮን ወደ ፒኤልሲ ዞሯል። እንደ በፊቱ በማህበራት የለም። ያ በነን ፕሮፊተብል ኦርጋኒዜሽን ስም የተደራጀ ነበር ለሃያ ምናምን አመት። አሁን ግን መንግስት በዚህ በአዲሱ የትራንስፖርትን ከማሳደግ አኳያና ተወዳዳሪ ከመሆን አኳያ በሼር ካምፓኒ ጠንካራ እንድንሆን በተለያየ አደረጃጀት አውጥቶ እዛ ውስጥ እንጂ እንደሆነን ኦልሞስት የደረግ ጭነቱ አልቋል። እዛ ሆነናል። የቀረው አሁን ማመላለሻ ነው። ህዝብ ማመላለሻም በሂደት ላይ ነው ያለ ነው፣ እየቀየር ነው ነው። በዛን ጊዜ የተሻለ ተሽከርካሪ የመበደር አቅም ይጨምራል። እንግዲህ መንግስትም አንዳንድ ኢንሴንቲቭ ያዘጋጅልናል ብለን ተስፋ እናረጋለን። የህዝብ ማመላለሻዎቹ ስምሪት ለምሳሌ ድሮ በአንድ ቀን ተነስተው በአንድ ቀን የሚገቡበት ወይም በአንድ ቀን ተነስተው ሁለት ቀንም ይፍጅ ብቻ የነበራቸው የጊዜ ገደብ ነበረ። አሁን በዛ ጊዜ መሰረት ነው የሚሄደው ወይስ ለውጥ አለ? የልዩ የሚባሉ የትራንስፖርት አቅርቦት አለ። ያ ማለት አርሊ ከአዲስ አበባ ተነስቶ ኢንጂን ሳይዞ የተለየ ነው የክፍያው መጠንም፣ ለዛ ክፍያ መጠን የሚችሉ ህብረተሰቦችን ይዞ ኦልሞስት ሁሌ በአንድ ቀን ነው እሱ የሚገባ። ከዚህ መቀሌም የሚገባ አለ፣ ከዚህ ተነስቶ አርባ ምንጭም የሚገባ አለ። ረጃጅም መስመሮች ያሉትን ይሄዳል። በመደበኛው ግን በኪሎ ሜትር ሽፋናቸው ለምሳሌ መቀሌን ካየን በሁለት ቀን ነው የምናደርገው። ምን ያህል ሰዎች ነው የሚጭኑት? መደበኛ አውቶቡስ ከስልሳ ወንበር ነው፣ ከአርባ አምስት እስከ ሀምሳ አምስት ወንበር ነው በልዩ ያ ምቾትን ምንን ምንን ታሳቢ ያደረገ ስለሆነ የእናንተን ብቻ ነው የሚጠቀሙት ወይስ ሌሎችም አሉ? ሌሎችም እንደናንተው እንደዚሁ የሚያቀርብ አለ አውቶቡሶችን በሚመለከት ወይስ አገር አቋራጭ አውቶቡሶችን ማለቴ ነው። ለምሳሌ ዛሬ አንድ ሄዷል ብለውኝ ነበር እና ሌላም ከሌላም በኩል የሚሄድ አለ ወይስ የእናንተ ብቻ ነው? አይ በመደበኛ የተደራጁት ከመንግስት ተርሚናሎች የሚነሱ አውቶቡሶች ናቸው በመደበኛነት የምንወሳው እኛ ብቻ ነን። ያ ማለት እኛ እንሄዳለን። እንደገና ደግሞ ልዩ ባስ ደግሞ ያሉት ከስተመሮች የተለዩ የመክፈል አቅማቸው ከፍ ያለ ስለሆነ እነሱም ይሄዳሉ። ግን ብዙሀኑን የሚወክለው መደበኛው ስለሆነ መደበኛው ከበቀን ከሚሰጠው ስምሪት ውጭ አይሄድም። ሪስትሪክትድ ነው። ወደ ጎንደር፣ ወደ መቀሌ፣ ወደ የትኛውም አካባቢ መሄድ ወደ ወለጋም ቢሆን መሄድ የሚፈልጉ ተጓዦች ቢኖሩ ያላቸው አማራጭ ምንድን ነው? አውቶቡስ መሄድ ለሚፈልጉት እንግዲህ ልዩ አውቶብስ አለ ብያ አለው። ከዛ መደበኛው አለ። እንደገና ደግሞ ክልሎች ያደራጇቸው መለስተኛ የሚባሉ አውቶብሶች አሉ። አብዛኛው የትኛውን ነው የሚጠቀመው? ከነዚህ ውስጥ መደበኛውን ነው ብዛትም የሚጠቀመው። መንግስትም ታሪፉን ሬጉሌት የሚያደርገው እና መንግስት በሚሰጠው ታሪፍ መሰረት ብቻ ነው የሚንቀሳቀሰው እና ብዙሀኑን ክፍል የሚሸፍነው መደበኛው። ዋጋስ አማካይ፣ ትልቁ ርቀት የሚያስከፍለው ምን ያህል ነው? እስከ ምን ያህል ድረስ አሁን ባለው ስምንት መቶ አርባ ብር አካባቢ ነው፣ በአውቶብስ ለመጓዝ አዎ። በ ልዩ ደግሞ ወደ ሁለት ሺ አራት መቶ ምናምን ብር በአንድ ሰው ትከፍላለ ልዩነቱ ይሄ ልዩ የሚባለው በአንድ ቀን ነው የሚገባው መደበኛው ግን በሁለት ቀን ነው የሚገባው በጣም አመሰግናለሁ በጣም ደረጀ እኔም በጣም አመሰግናለሁ ተከታዩ ዘገባችን የተደገመ ነው። ዘልምኖስ ፈንድ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራትና በሶሪያ የሚንቀሳቀስ በትምህርት ላይ ትኩረቱን አድርጎ የሚሰራ ግብረሰናይ ተቋም ነው። ተቋሙ ኢትዮጵያ ውስጥ ከጋምቤላ ክልል ውጭ በሁሉም ክልሎች ይንቀሳቀሳል። ባለፉት ሶስት አመታትም ከ300ሺ በላይ በግጭትና ና በአየር ንብረት ለውጥ እንዲሁም ደግሞ በኑሮ ውድነት ሳቢያ ትምህርታቸውን ያቋረጡ ሕጻናት በተፋጠነ የትምህርት መርሃ ግብር አማካኝነት ለአንድ አመት ያክል ተምረው የብቃት ማረጋገጫ ፈተናን በመፈ ለመፈተን ከእድሜ ኩዮቻቸው እኩል ትምህርታቸውን እንዲቀጥሉ ማድረግ ችሏል። ከዚህ በተጨማሪም ደግሞ በግጭትና በሀገር ውስጥ መፈናቀሎች ምክንያት ለአይምሮ ጠባሳ እንዲሁም ደግሞ ለድህረ አደጋ ሰቀቀን የተጋለጡ መምህራን እንዲሁም ደግሞ ተማሪዎችን የሚያግዛል። በዙሪያ የተጠናቀረው ዘገባ ይቀጥላል። ቀደም ብሎ በኮቪድ-19 ወረርሽኝ ከዛ በመቀጠል ደግሞ በትግራይ ክልል በተነሳው የሰሜኑ ጦርነት ልጆቻቸው ከትምህርት ገበታቸው ርቀው በእድሜያቸው ማድረግ የሚገባቸውን ሳይሆን ጦርነትና ወረርሽኝ እየተቀባበሏቸው ትምህርታቸውን ያቋረጡባቸው የስድስት ልጆች እናት ወይዘሮ አልጋነሽሽ የልጆቻቸው እድሜ መባከን ያሳዝናቸዋል። የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍ በጎርጎሮሳያኑ 2023 ባወጣው መረጃ በኢትዮጵያ በግጭትና በአየር ንብረት ለውጥ ሳቢያ 13 ሚሊዮን የሚደርሱ የቅድመ መዋለ ህጻናትና የአንደኛ ትምህርት ቤት ተማሪዎች ከትምህርት ገበታ ውጭ መሆናቸውን አስታውቋል። ዘልምነስ ፈንድ ኢትዮጵያን ጨምሮ በተለያዩ ግጭት ባለባቸው ሀገራት ህጻናት ያቋረጡትን ትምህርት በተፋጠነ የትምህርት ዓመትና የትምህርት አሰጣጥ ወስደው ተመልሰው ከኩዮች ልጆቻቸው እኩል እንዲማሩ በማድረግ ይሰራል። የተቋሙ የምስራቅ አፍሪካ ዲሬክተር ዶክተር አለማየሁ ኃይሉ በጀመርንበት ዓመት ሌሎችም ድርጅቶች ስንረዳ የነበረው ችግር በጣም ጥቂት ነበር። የትምህርት ቤት አለመዳረስ በድህነት ከድህነት ጋር የተያዘ ትምህርት ቤት አለመግባት ነበር። አሁን ደግሞ ብዙ ችግሮችን ጨምረናል። ግጭቶች፣ በተለይ ደግሞ ትልቅ አስተዋጽኦ የሚያደርጉ በሀገር ውስጥ ያሉ ግጭቶች፣ የተፈጥሮና የሰው ሰራሽ አደጋዎች ጎርፍ የመሳሰሉት ነገሮች አሁን በየአመቱ ከትምህርት ቤት ውጭ ያለውን ህፃን ቁጥር እየጨመሩት። ዶክተር አለማየሁ በኢትዮጵያ ያለው የትምህርት ስርዓት በግጭትና በተለያዩ አደጋዎች ጊዜያቸው የባከነባቸውን ህፃናት ተመልሶ ወደ ትምህርት ገበታቸው እንዲመጡ የሚያደርግበት የተቀናጀ አካሄድ አልነበረውም ይላሉ። አሁን እየተስፋፋ መንግስትም አይ ጠቃሚ ነገር ነው ብሎ እየወሰደው ነው ያለው። ማለት በግጭት በተፈጥሮ አደጋ ወይ በሰው ሰራሽ አደጋ አንድ ህፃን ልጅ የትምህርት እድል ሲነፈገው ምንድነው የሚያጣው ብለን መጠየቅ ነው። የመጀመሪያ ጥያቄ የመጀመሪያው ጥያቄ ትምህርት ያጣል። ከትምህርት በላይ ግን የሚያጣው ነገር ጊዜ ይዋግንበት። በጣም ትልቁ ጠቃሚ ነገር ጊዜ ነው። ምክንያቱም ልጆች በሰባት ዓመታቸው ትምህርት መጀመር አለባቸው። ሶስት ዓመተኛ ግጭት ውስጥ ከቆየን አዋቂች የተባልነው ሰዎች ልጁ በሰባት ዓመት መግባት የነበረበት ወይም የነበረባት ልጅ አስር ዓመት ይሞላታል ማለት አይደለም። አስር ዓመት ሲሞላት እንግዲህ ትምህርት ልትጀምር ነው። በሰባት መጀመር የነበረባት። እንግዲህ በሀገራችን ውስጥ በሚሊየን የሚቆጠሩ ቅድም እንደነገርኩ ሀያ ሚሊየን ልጆች የሚሆኑ እድሜያቸው ሰባት ደርሶ መግባት ሲገባቸው በአካባቢያቸው በነበረ ግጭት ምክንያት ትምህርት መግባት ሳይችሉ ቀርቶ እድሜያቸው ከፍ አለ። ስለዚህ እኛ የምናደርገው ግጭቱ ሲያቆም ይህንን አፋጣኝ ትምህርት መርሃ ግብር መምህራን መሰልጥናን ሰው መድበን ተማሪ መድበን ግብዓት መድበን እነዚህ ልጆች በአንድ ዓመት ውስጥ የሶስቱን ዓመት ትምህርት እንዲያጠናቀቁና በትምህርት ሚኒስቴር መመዘኛ ተፈትነው አራተኛ ክፍል እንዲገቡ የባከነውን ጊዜያቸውን እንዲያካክሱ የሚያደርግ ነው። ይሄ ደግሞ ለኢትዮጵያ አዲስ ነበር። የድሬዳዋ ከተማ ነዋሪ የሆኑት ወይዘሮ አዜቤ ዘንድሮ ልጆቻቸውን የሚያስተዳድሩት ጽዳት ስራ ሰርተው በሚያገኙት ገቢ ነው። የባጃጅ ሹፌር የነበሩት ባለቤታቸው በዓይን ሕመም ምክንያት ለጊዜው እያገዟቸው አይደለም። በአቅም ማነስ የተነሳ ለሁለት አመታት ትምህርት አቋርጦ የቆየው የመጨረሻ ልጃቸው ዘ ሉምነስ ፈንድ በሚሰጠው የተሳለጠ የትምህርት ስርዓት ውስጥ ተጠቃሚ መሆኑን ይናገራሉ። በጣም ለውጥ አግኝቻለሁ። በዚህ ትምህርቱንም በፊት አቋርጦ ቢነበረ አሁን ጠዋትና ከሳትም ይማራል በጣም እጅግ በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም ትምህርቱን አሻሽሎልኛል። ከችግር የተነሳ ነው ኢንፎርም ማጣትና በቃ ደፈረው ከማጣት የተነሳ ነው። ያንን ያው ስላላሟላሁለት በቃ ሲፈልገው አስቀራለሁ፣ ሲፈልገው መልከዋለው። በቃ በዛ ችግር ነው የማቋርበው። አሁን ሰሞኑን ፈትናቸዋለች። ያው ውጤቱን አልሰጠችም እንጂ ተፈጥናል ሰሞኑን፣ እና ጥሩ ውጤት ነው ያመጣን ያለችው። የትግራይ ክልል ነዋሪ የሆኑት ወይዘሮ አልጋነሽም የወይዘሮ አዜብን የደስታ ስሜት ይጋሩታል። ወይዘሮ አልጋነሽ በጦርነት የስነ ልቦና ችግር የደረሰባቸው እንዲሁም ደግሞ ጊዜያቸው የባከነ የአካባቢው ሕጻናት በተፋጠነው የትምህርት ስርዓት አማካኝነት ወደ ትምህርት ገበታቸው ይመለሳሉ ሲባል እሳቸውና የአካባቢው ነዋሪዎች የትምህርት ቤቱን ምግብ በማብሰል ጭምር መተባበራቸውን ይገልጻሉ። لكنني أشعر أنني أشعر أنني أشعر የምናደንቅ ነገር ነው። በጣም ነው። በመላው ኢትዮጵያ ከጋምበላ ክልል ውጪ ግጭት ባሉባቸው ስፍራዎች ካሉ ትምህርት ቤቶች ጋር በመተባበር በጨዋታ የታገዘና ንባብ ላይ ትኩረቱን ያደረገ ትምህርት ይሰጣል። እንደ ውጤት የምንቆጥረው በዚህ መርሃግብር ብቻ ከ300 ሺህ በላይ ልጆች በዚህ መርሃግብር ጀምረው መደበኛ ውስጥ ገብተው የመጀመሪያዎቹ ተመዝጋቢዎች አሁን ስምንተኛ ክፍል፣ ዘጠነኛ ክፍል ደርሰው የተሻለ ሆነው የተገኙት ሪፖርቱ አለ። እሱ እና አሁን በዛ ምክንያት ያ ሪፖርት ከወጣም በኋላ ብዙ የመንግስት ሰዎችም እየተሳቡ አይንፈልገዋለን እያለው አሁን ትምህርት ሚኒስቴር ይሄንን ፖሊሲ ውስጥ ከቶታለሁ። እና ትምህርት አሽቆለቆለ ጥራቱ ሲባል ብዙ ሰዎች የሚፈልጉት ችግሩን ሌሎች ሌሎች ቦታዎች ላይ ነው የሚፈልጉት እኛ ደግሞ ዋና ችግር የምንለው መሰረት ላይ የተቋሙ ዲሬክተር ዶክተር አለማየሁ ታዲያ በተለይም ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎችና ህፃናት ቱራማ የአይምሮ ጠባሳና እንዲሁም ደግሞ ፒቴስድ የተሰኘው የድሕረ አደጋ ሰቀቀን እንደሚያጋጥማቸው በመግለጽ ተቋማችን በመፍትሄው ላይ ትኩረት አድርጎ እየሰራን ይላሉ። ሁለት ሺህ ሀያ ሁለት ላይ ኮንሶ ፕሮግራም ስንሰራ ኮንሶ ድብልቅልቅ ያለ የብሔር ብሔረሰቦች ግጭት ተፈጥሮ በርካታ ቤተሰብ ቤቱ ተደምስሶ ምናምን ተፈናቅሎ ከተማ ውስጥ ገባ። ስለዚህ አሁን ኮንሶ ላይ እኛ የምንለው ትምህርት ብቻውን ብንሰጥ ይሆናል አይሆንም እንዳንሹ ልጆቹ ምንድነው የሚባለው፣ በአእምሮ ተጎድተዋል፣ ትራውማታይዝድ ሆነዋል። ቤት የላቸው አርሷ ልጆቻቸውን አይቀልም። ስለዚህ ፕሮግራማችን ውስጥ አዳዲስ ግብዓቶች ጨመርን ማለት ነው አንደኛው ትራውማ ሄሊንግ የምንለው መጀመሪያ አጥንተን ማለት ትራውማ አጥንተን፣ ሁለተኛ ሶሽል ኢሞሽናል ለርኒንግ ልጆች ኮንፊደንስ በራስ መተማመን እንዲኖራቸው፣ ከሌላው ጋር ተግባቦት ኮሚኒኬሽን እንዲኖራቸው የተለያዩ ስኪሎች ያሉበት እዚህ ውስጥ እሱም ጨመር እንደ ካሪክለም። ሶስተኛ፣ የትምህርት ቤት ምገባ ጨምር። ዘሴም ቲንግ አንድ አይነት ነገር ነው ትግራይ ያለ እና መጀመሪያ ከአዲስ አበባ ዩኒቨርስቲ ጋር ተባብረን ሰፊ የሆነ የትራውማ ዳሰሳ ጥናት አደረገን። እንዳሁም ግሎባሊ ትን ተደርጓል ተሰራይቷል በዓለም አቀፍ ደረጃ እሱን ጥናት ቤዝ አድርገን ነው የትግራይን ፕሮጀክቶቻችን የቀረጽም ነው። ዘለመነስ ፈንድ በቅርቡ በትግራይ ክልል መሰረቱን አድርጎ በአይምሮ ጤና ዙሪያ በመምህራንና ተማሪዎች ላይ ያደረገው ጥናት ከአምስት መምህራን አራቱ እንዲሁም ደግሞ ከሁለት ተማሪዎች አንዱ በድህረ አደጋ ሰቀቀን ውስጥ እንደሚገኝ አመላክቷል። ዘለመነስ ፈንድ ከኢትዮጵያ ውጭ በሶሪያና በአራት ግጭት በበረታባቸው የአፍሪካ ሀገራትም ይሰራል። ከአሜሪካ ድምጽ ለተጠናቀረው ዘገባ አደን ገረመው ከዋሽንግተን ዲሲ የምሽቱ የመጨረሻው ዘገባችን በናይጄሪያ የጸጥታ ሁኔታ ላይ ያተኮረ ነው። የቲሞቲ ኦቢዝን ዘገባ ስመኞሽ የቆየ እንደሚከተለው ታቀርበዋለች። ባለፈው አመት እንደ አውሮፓያን አቆጣጠር ጥቅምት 14 ምሽት ደህንነቷን ለመጠበቅ ስሟን ቀይረን ላቲፋ ኢብራሂም ስንል የምንጠራት ናይጄሪያዊት ተማሪ ሰሜን ናይጄሪያ በሚገኘው ጋንዱ ማህበረሰብ ውስጥ ከምትማርበት ትምህርት ቤት ወደ መኖሪያዋ በመመለስ ላይ እያለች አምስት የታጠቁ ሰዎች ከሁለት የክፍል ጓደኞቿ ጋር አፍነው ወሰዷት። ላቲና በወቅቱ በጠላፊዎቿ ይደፈሩ የነበሩትን የጓደኞቿን ትግልና ጩኸት ትሰማ እንደነበር ታስታውሳለች። ፊት ለፊታችን ነበር የሚያደርጉት። አይናችን ቢጨፈንም ፊታችን የደፈሯቸው። እዛ እያለንም ደብድበውናል። ለእኛ ጥሩ አልነበሩም። ደፋሪዎቹ እሷን ባለመንካታቸው እድለኛ ነኝ ትላለች። ወንጀሉ ለፖሊስና ለትምህርት ቤቱ ባለስልጣናት ሪፖርት ቢደረግም ለአራት ቀናት ታግተው የቆዩት ሶስቱ ጓደኛሞች ተለቀው ወደ ቤታቸው መመለስ የቻሉት ቤተሰቦቻቸው የማስለቀቂያ ገንዘብ ከከፈሉ በኋላ ነው። ላቲፋ ቤተሰቦቿ አምስት ሚሊዮን ናይራ ወይም ወደ 3400 ዶላር የሚጠጋ ገንዘብ ለጠላፊዎቿ መክፈላቸውን ትገልጻለች። ቤተሰቦቼ በጣም ተጨንቀው ነበር። ለእነሱ ቀላል አልነበረም። በተለይ እናቴ ከፍተኛ ውጥረት ውስጥ ነበረች። ለገንዘብ ሲባል የሚፈጸም እገታ በሕዝብ ብዛት በአፍሪካ ቀዳሚ የሆነችውንና እየተባባሰ በሄደ የኢኮኖሚ ቀውስ የምትታመሰውን ሀገር ከፍተኛ ስቃይ ውስጥ ከቷታል። በየካቲት ወር የናይጄሪያ የዋጋ ግሽበት ከ31 ከመቶ ያለፈ ሲሆን ባለፉት ሶስት አስርት ዓመታት ውስጥ ከታየው ከፍተኛው መጠን ነው። ተንታኞች እንደሚሉት በሽፍቶች የሚፈጸመው እገታ ገንዘብ ለማግኘት ሲባል የሚፈጸም ሲሆን ማስለቀቂያ ገንዘቡ እንደተከፈለ ታጋቾቹ ወዲያውኑ ይለቀቃሉ። ኤስቢኤም የተሰኘው በናይጄሪያ ስላለው የደህንነት ስጋት የሚያማክር ተቋም ፕሬዚዳንት ቦላቲኑቡ በግንቦት ወር ስልጣን ከያዙ ወዲህ በዋናነት በታጣቂዎችና የታጠቁ ዘራፊ ሽፍቶች የታገቱ 4700 ሰዎችን ጉዳይ መመዝገቡን አስታውቋል። በሺዎች የሚቆጠሩ ደግሞ በጸጥታ ችግር ምክንያት ከቤት ንብረታቸው ተፈናቅለዋል። የናይጄሪያ የጸጥታ ኃይሎች ለ14 ዓመታት ሲንቀሳቀሱ የቆዩትን የቦኮ ሀራም አማጽያንና በምዕራብ አፍሪካ የሚንቀሳቀሰውን አክራሪ እስላማዊ መንግስት የበርካቶችን ነፍስ ያጠፉ የእርስ በእርስ ግጭቶችንና ተገንጣይ ቡድኖች የሚያስነሱትን ሁከትም ለመቆጣጠር ጥረት ያደርጋሉ። ችግሩን ለመቅረፍ ታዲያ የናይጄሪያ ባለስልጣናት የሀገሪቱን የፖሊስ ኃይል ማጠናከር እንዲቻል ክልሎች የፖሊስ አካላት እንዲኖራቸው በየካቲት ወር ተስማምተዋል። ህጉ ከጸደቀ እያንዳንዱ የናይጄሪያ ክልል የየራሱ ኃይል እንዲያስተባብር የሚያስችል በህግ የተደገፈ ስልጣን ይኖረዋል። ሆኖም መጀመሪያ አዲሱ ረቂቅ ህግ በህግ መወሰኛው ምክር ቤት መጽደቅ ይኖርበታል። ሲሞን ኢቡ እና ፍራንሲስ ኦፓራኖዚ የተሰኙት ሁለት የአቡጃ ነዋሪዎች ስለ አዲሱ ረቂቅ ህግ የተሰማቸውን ለአሜሪካ ድምፅ አጋርተዋል። የፖሊስ ኃይሉ የሚዋቀረው በዚህ አካባቢ ነዋሪዎች ነው። እነዚህ ሰዎች ደግሞ የዛን አካባቢ መግቢያ መውጫ ቀዳዳውን ሁሉ ያውቃሉ። ስለዚህ ከሌላ አካባቢ ፖሊሱ ነው ወደ ክልሎች ከሚመደቡት በተሻለ የደህንነት ችግሮችን መፍታት ይችላሉ። they ከዚህ አካባቢ ሰዎችን ይመርጣሉ። ወደዛ አካባቢ የሚመጣ ማንኛውንም ነገር ደግሞ እራሳችን እናውቃለን። ይሄ ብዙ ነገር ያቃልላል። ነገር ግን መጥፎ የሚሆነው ፖለቲከኞቹ ይህንን ተቃዋሚዎችን ለማስፈራራት የሚጠቀሙበት ከሆነ ነው። አውታር ባለፈው ዓመት ጥናት ካካሄደባቸው አስራ አንድ የህዝብ ተቋማት መካከል የናይጄሪያ ፖሊስ ኃይል እጅግ የከፋ ደረጃ ተሰጥቶታል። የፖሊስ አባላት በጭካኔ ዝርፊያና ማሰቃየት ተግባራት ይከሰሳሉ። ሆኖም ፖሊስ ክሱን አይቀበለውም። ይልቁንም የፖሊስ ባለስልጣናት ውንጀላዎቹን ለመመርመር እና ጥቃት አድራሾቹን አባላት ተጠያቂ ለማድረግ በተደጋጋሚ ቃል ይገባሉ። የጸጥታ ጉዳይ ተንታኙ ከቢሮ አዳሙ እንደሚሉት ትኩረት ሊሰጠው የሚገባው ጉዳይ ተጠያቂነት ነው። What we need more than anything is accountability. ከምንም ነገር በላይ የሚያስፈልገን ተጠያቂነት ነው በአስተዳደር ውስጥ ተጠያቂነት ከሌለ ሌላ የፖሊስ አካል ለመፍጠር ወደፊት መራመድ አንችልም እንደ አውሮፓውያን አቆጣጠር በጥቅምት 2020 የፖሊስን ጭካኔ የተሞላው ድርጊት በመቃወም በመላው ናይጄሪያ ሰልፎች ከተካሄዱ ወዲህ የናይጄሪያ ፖሊሶች ጥልቅ ፍተሻ እየተደረገባቸው ነው የየክልሎቹን ፖሊስ ለማቋቋም የሚደረገው ጥረት ሌላው ሊገጥሞ የሚችለው ተጨማሪ ፈተና ደግሞ የገንዘብ ድጋፍ መሆኑን ተንታኞች ያሰምሩበታል። ሆኖም የናይጄሪያ ፓርላማ ክልሎች የራሳቸው ፖሊስ ኃይል እንዲኖራቸው የሚደረገውን ሕግ ከማጽደቃቸው በፊት የሲቪል ማህበራትንና የዜጎችን አስተያየት እየገመገመ መሆኑን አስታውቋል። በቲሞቲ ኦቢየዙ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።